በፌዴራልና በትግራይ ክልል መንግስታት መካከል የተጀመረው እሰጥ አገባ እየተካረረ ሄዶ እስከ እርምጃ እንወስዳለን እስቲ ሞክሯት ደረጃ ደርሷል። ይህ የሰላም መደፍረስን እንዲያስከትል የሚችል አታካሮ በእርቅ ለማለዘብ ሰባት የሃይማኖት ተቋማት በአባልነት የያዘው የኢትዮጵያ የሃይማኖት ተቋማት ጉባኤና ምሁራንና ታዋቂ ግለሰቦችን ያካተተው የኢትዮጵያ የሀገር ሽማግሌዎች መማክርት በጋራ ነገ ወደ መቀለ ያመራሉም። የጉባኤው የህዝብ ግንኙነት መምሪያ ኃላፊ ሀጂ መስዑድ አደም ለዲ ደብልዩ ተጨማሪ ማብራሪያ ሰጥተውናል። የሀሳቡ ባለቤት የኢትዮጵያ የሃይማኖት ተቋማት ጉባኤም እንደዚሁም ደግሞ የኢትዮጵያ የሀገር ሽማግሌዎች መማክርት በጋራ በመሆን ነው። በነገራችን ላይ ሁለቱ ጥምረቶች ከዚህ በፊትም በተለያዩ ክልሎች የሰላም ጉዞ በማድረግ እንቅስቃሴ ስናደርግ ነበረ ለተወሰነ ጊዜ ጋፕ ካለ በኋላ አሁንም ያለው ሁኔታ የሃይማኖት መሪዎችን እና የሀገር ሽማግሌዎችን ጣልቃ ገብነት የሚፈልግበት ሁኔታም እያየን ስለሆነ፣ እንደዚሁም ደግሞ ብዙዎች አባት እንደሌለ መሪ ሽማግሌ እንደሌለ የሚባሉ አባባሎችንም እየሰማን ስለሆነ፣ በዚህ ጉዳይ ላይ በራሳችን ተነሳሽነት የኢትዮጵያ የሃይማኖት ተቋማት ጉባኤ በስሩ ሰባት የሃይማኖት ተቋማት እና ያዘው እንደዚሁም ደግሞ የሀገር ሽማግሌዎች ጥምረት ምሁራኖች፣ ታዋቂ ግለሰቦች የተካተቱበት ነው። ስለዚህ እነሱም በራሳቸው ወገን ተነጋግረው እኛም በኛ በራሳችን ቦርድ ተነጋግረን እንደዚሁም ደግሞ ለበላይ ጠባቂዎቻችን አሳውቀን ጉዳዩ መቀጠል አለበት፣ ስ ዝም ብለን ማየት የለብንም በሚል በአጠቃላይ ተነሳሽነት የሀሳቡ ማመንጪ ከራሳችን የሆነ ነው ማለት ነው። የውይይቱ አጀንዳዎች ምን እንደሆኑ ሊያብራሩልን ይችላሉ? ሌላው ለሀጂ መስዑድ ያቀረብንላቸው ጥያቄ ነበር። በዋናነት እዛ ሄደን ከክልሉ መንግስት ከፍተኛ አመራሮች ጋር ነው የምንነጋገረው። የክልሉ መንግስት ከፍተኛ አመራሮች ይሁንታ ሰጥተዋል ይገኛሉ። ስለዚህ ውይይታችን በአጠቃላይ የሚያጠነጥነው በአጠቃላይ በትግራይ ብሔራዊ ክልላዊ መንግስት እና በፌዴራል መንግስት መካከል ያለው ሁኔታ መልካም አይደለም። አለመነጋገር ይታያል፣ አለመወያየት ይታያል። ስለዚህ እነዚህ ችግሮች መፈታት መቻል አለባቸው። ለመፍታት ደግሞ መነጋገር ያስፈልጋል እና እንዲነጋገሩ አባቶችም የምክራቸውን የአባትነት ኃላፊነታቸውን እንዲወጡ ሽማግሌዎችም ደግሞ የማሸማገል ኃላፊነታቸውን ሊወጡ ይገባል ነው አጀንዳው። በዋናነት እንዲነጋገሩ ውይይት እንዲያደርጉ ማመቻቸትና ይህን እንዲሆን የነሱ ምንድን ነው የሚያነሱት ነገር ምንድን ነው፣ በዋናነት ለሁሉም ቅድሚያ እየተሰጠ የሚካሄድበት ይኖራል። ስለዚህ ይህ ውይይት አንድ የሚቆም አይደለም በነገራችን ላይ የሰላም ጉዳይ አንድ የተሰርቶ መቆም ያለበት አይደለም። ይሄ ሲፈታ ደግሞ ከድህነት እንዴት እንውጣ የሚለውም ራሱ መነጋገር ያስፈልጋል እና የሀገራችን መሰረታዊ ችግር አለመነጋገር፣ አለመወያየት በችግሮቻችን ዙሪያ ላይ አለመነጋገር ስለሆነ መነጋገር ያስፈልጋል፣ መወያየት ያስፈልጋል፣ ቅንነት የተሞላበት ውይይት ያስፈልገናል የሚል መነሻና እሱን ማዕከል ያደረገ ነው። በትግራይ ክልል ባለስልጣናት በኩል ለውይይቱ ተሳትፎ ይሁንታ እንዳገኙ የገለጹት ሀጂ መስዑድ በተከታታይም ወደ ተለያዩ ክልሎች እንደሚንቀሳቀሱ ገልጸውልናል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም